የኬሚካል መሳሪያ አደጋ ጥሏል በተባለው የሶሪያ ጦር ላይ ወታደራዊ ጥቃት ሊያደርሱ እንደሚችሉ የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ከትናንት በስቲያ ረቡዕ ከተናገሩ ወዲህ የአየር ድብደባው የሚፈጸምበት ጊዜ ጭምጭምታ እየተስፋፋ መጥቷል። ትዕዛዙ መቼ ቢተላለፍ እንደሚሻል የኦባማ አስተዳደር እንዲወስን እየተጠበቀ ነው። በሌላ በኩል ደግሞ እንግሊዝ በሶሪያ ጉዳይ ራሷን ከጦር ተግባር እንድታርቅ ፓርላማዋ መወሰኑ ጠቅላይ ሚኒስትሯን ዴቪድ ካምረንን አሳዝኗል። ዝላቲካ ሆቅ ከዋሽንግተን ሴላ ሄነሲ ከለንደን ዘግበውበታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ መምሻውን ባደረጉት ንግግር ዓለም ዛሬ በሶሪያ ላይ የሚወስደው ማንኛቸውም አይነት ውሳኔ ትርጉም ያለው ያለውና ምንም እርምጃ አለመውሰድም የወደፊት አርአያነቱ የከፋ እንደሚሆን አሳስበዋል። ሁለቱንም ዘገባዎች አቀናጭቶና በኋላም የተከሰቱ ሁኔታዎችን ተከታትሎ ሰሎሞን አባተ ተከታዩን ለአብይ ርዕስ አሰናድቶ ቀርበዋል። የሀገራቸውን ምጣኔ ሀብት አቋም ወደ ተሻለ ገጽታው በመቀየርና የሀገሪቱን የእዳ ቁልል መቀነስ በሚቻልባቸው መንገዶች ሀሳብ በእጅጉ ተጠምደው የሚገኙት የአሜሪካው ፕሬዝዳንት ጦራቸውን በሶሪያ ጉዳይ ውስጥ የመንከር ጉዳይ ላይ ሲያንገራግሩ ቆይተዋል ነው የሚባለው። ይሁን እንጂ የሌላኛው ወገናቻቸው ባሻር አል አሳድ የተከለከሉ መሳሪያዎችን በተቃዋሚዎቻቸው ላይ ለመጣል ወይም ለመተኮስ እጃቸውን ካነሱ ከመምታት ወደ ኋላ እንደማይሉም ወዮ ለርሶ ያችን ቀን፣ ያችን ቀይ መቀነት የነኩ ቀን እያሉ ሲዝቱም አንዴም፣ ሁለቴም ከዚያም በላይ ተሰምተዋል። በሌላ በኩል ደግሞ የእንግሊዝ እንደራሴዎች ጦራቸው በሶሪያ ጉዳይ እንድች ብሎ እንዳይገባ አቋማቸውን ቆርጠው ቢያሳውቁም በተጻራሪ የቆሙት ጠቅላይ ሚኒስትሩ ዴቪድ ካምረን ግን ሀገራቸው ቆፍጣና እርምጃ እንድትወስድ ለማስቻል ግፊት ማድረጋቸውን ከመቀጠል እንደማይቦዝኑ መናገራቸው ተሰምቷል። ይሁን እንጂ ፓርላማው ውሳኔውን ካሳለፈ በኋላ ሚስተር ካምረን እዚያው ባደረጉት ንግግር ያስታወቁት ከእንደራሴዎቻቸው ቃል እንደማይወጡ ነው። Parliament, I think, made a very clear view which it doesn't want uh, British involvement in military action. So we will proceed. English, in <laughs> እርምጃ ፈጥኖ መውሰድ የሚያስፈልግባቸው ሰበቦች አሉ ይላሉ፣ በአሜሪካ የውጭ ፖሊሲ ጉባኤ የፖለቲካ ተንታኝ የሆኑት ኢላም በርማን። ደግሞም ይላሉ በርማን፣ ማዘግየት የሚያስፈልግበትም ምክንያት አለ። እኔ እንደሚመስለኝ የኦባማ አስተዳደር በሶሪያ ላይ የሚሰለፍ ከሆነ ብቻውን ሊወጣ እምብዛም ፍላጎት የለውም ከአውሮፓውያኑ መንግስታት በተለይ በተለይ ከእንግሊዝ ከፈረንሳይና ከጀርመን ፊት አውራራዊ ተሳትፎ እንዲኖር ይሻል። የሚፈልገው የአሜሪካ ዘመቻ እንዲሆን ሳይሆን የተባበረ እርምጃ እንዲሆን ነው። ለነገሩ የእንግሊዝ መራሂ መንግስት ካምረንም ቢሆኑ የሶሪያ መንግስት አለቆች የመርዝ ጋዝ እንዳይጠቀሙ ለማስቆም በጦር መምታት አስፈላጊ ነው ብለው ከሚያምኑቱ ናቸው። ያ ስልጣን ከህዝባቸው ተወካዮች እንዲሰጣቸው ሲጠይቁ ታዲያ ተወካዮቹ ጥያቄያቸውን 285 ለ272 በሆነ ድምፅ ልዩነት ጣሉባቸው። ውሳኔውን ወዲያው አሜን ብለው የተቀበሉት ጠቅላይ ሚኒስትር ታዲያ ሶሪያ ውስጥ ተፈጸመ ያሉትን የመርዛም ቅመሞችና ጢሶች ጥቃት በሚደርሱባቸውና ባሏቸው አደባባዮች ሁሉ የተባበሩት መንግስታትን፣ የሰሜን አትላንቲክ የጦር ሽርክና ድርጅቱን ኔቶን የመሳሰሉትን እየተጠቀሙ የውግዘት ጩኸታቸውን እንደሚያሰሙ ዛሬ ተናግረዋል። በሳምንቱ መጀመሪያ አካባቢ እንግሊዝ እነዚያን ጅምላ ጨራሽና አዋኪ መርዞች ተጠቅመዋል ባለው የሶሪያ መንግስት ላይ አስፈላጊ ናቸው የተባሉ የኃይል እርምጃዎች እንዲወሰዱ የሚጠይቅ ሰነድ አርቅቃ ለጸጥታ ጥበቃ ምክር ቤቱ አቅርባ ነበር። በምክር ቤቱ ስብሰባዎች ላይ ታዲያ የእንዲህ አይነት የዓለም ጉዳዮች እጣ ፈንታ ፈላጭ ቆራጭ የሆኑት ባለወሳኝና ሻሪ ድምፅ አባላቱ ሩሲያ፣ ቻይና፣ አሜሪካ፣ ፈረንሳይና እንግሊዝ እንዲሁ እንደተጓተቱና እንደተፋጠጡ ሳምንቱ ሊያልቅ ሆነ። ለማንኛውም ግን ጡረታ ላይ የሚገኙት የዩናይትድ ስቴትስ የአየር ኃይል መኮንኑ ሳም ጋርድነር ለአልሁራ ቴሌቪዥን በሰጡት ቃል ያ ግንባር የመመስረቱ ሐሳብና ጥረቱ ዛሬ ታንቆ ቢቆምም የአየር ድብደባ ዝግጅቱ ግን በንቃት እየተቀላጠፈ ነው። የአሜሪካ ኃይሎች በማንኛውም ደቂቃ ለማጥቃት ዝግጁ ናቸው። እንግሊዛውያኑ ስድስት ተዋጊ ጄቶች ወደ ቆጵሮስ ልከው እዚያው ይገኛሉ። የቀረ ነገር ቢኖር ግንባሩን መፍጠሩ ነው። የዛሬው የእንግሊዝ ፓርላማ ውሳኔ ያ ግንባር የመፍጠሩን ፍላጎትና ግቡንም በእጅጉ ያደበዘዘው መሆኑ ግልጽ ነው። ዩናይትድ ስቴትስ ለዚህ ሰልፍ አበርትታ ከምትፈልጋቸው የአውሮፓ አጋሮቿ ቁልፍ የሆነችው ጀርመንም ብትሆን እንዲሁ የወታደራዊ እርምጃ ጉዳይ እምብዛም የጣማት አይደለችም ራሷን ማውጣቷ ነው የሚሰማው። የእንግሊዝ ተቃውሞ ጎራ መሪ የሆኑት ኤድማሊባንድ ለሶሪያ ቀውስ የሀገራቸው ምላሽ የተረጋጋና የተመጠነ ነው መሆን ያለበት ብለዋል። ችግሩ እንደሚመስለኝ ዴቪድ ካምረን የአጉራ ዘለልና ግዴለሽ አመራር ውስጥ መግባታቸው ነው የተባበሩት መንግሥታት ድርጅት ውሳኔን ያላገኘ በቂ ማስረጃ ተሰብስቦ ለፓርላማው ያልቀረበበት እንግሊዝን ወደ ጦርነት ሊያስገባት የሚችል አጉራ ዘለልና ግድ የለሽ አመራር ነው። ምንም እንኳ የተባበሩት መንግስታት ድርጅት መርማሪዎች የፍተሻና ክትትላቸውን ሪፖርት ይፋ ያደርጋሉ ተብሎ እየተጠበቀ ቢሆንም የኦባማ አስተዳደር ግን ደማስቆ የተከለከሉ መሳሪያዎችን ጥቃት ላይ ለማዋሏ የተጨበጡ ማስረጃዎች አሉኝ እያለ ነው። የውጭ ጉዳይ ሚኒስትሯ ጆን ኬሪ ማምሻውን ባደረጉት ንግግር ባለፈው ነሐሴ 15 ማለዳ የአማጽያኑ ይዞታ በሆኑ የደማስቆ አካባቢ ነዋሪዎች ላይ የተተኮሱ ሮኬቶች የመርዝ ጋዞችን አረሮች የጫኑ እንደ እንደነበሩ መቼና ከየት እንደተተኮሱ የት እንደወደቁና መቼ እንደወደቁ የቅኝትና የክትትል ሰዎቻቸው በትክክል እንደሚያውቁ ተናግረዋል። ምንም እንኳ የባሻር አላሳድ መንግስት ከዚያ በፊትም አነስ ባለ ሁኔታ የመርዝ ጋዞቹን በራሱ ህዝብ ላይ መጠቀሙን ቢያውቁም በዚያ ጥቃት ግን 426 ህፃናትን ጨምሮ 1429 ሰው መገደሉን አስታውቀዋል። እርዳታ ላይ የነበሩ ሐኪሞችና የሟቾቹ ቤተሰቦችን በተለያየ ደረጃ መጎዳታቸውን አመልክተዋል። የውጭ ጉዳይ ሚኒስትሩ ሰሞኑን መግለጫ የሰጡት የዩናይትድ ስቴትስ የመከላከያ ሚኒስትር ቻክ ሄግልም ጦራቸው በተጠንቀቅ ቆሞ የጠቅላይ አዛዡን የባራክ ኦባማን ትዕዛዝ ብቻ እየጠበቀ መሆኑን አስታውቀዋል። የዋሽንግተኑን የቅርብ ምስራቅ ፖሊሲዎች ኢንስቲትዩት ጄፍሪ ዋይትን የመሳሰሉ ታዛቢዎች ይህ ሁኔታ የሚሸተው ጦርነት አይቀሬ መሆኑን ነው ይላሉ። ፈጣን ሊሆን ይችላል፣ ዛሬ ማታም ሊሆን ይችላል። ጆን ኬሪ የሀገራቸውን አቋም በምሽቱ ንግግራቸው አሳውቀዋል። Any action that he might decide to take will be limited and tailored response to ensure ጥቃት ላይ በመዋል ተግባራቸው ሳይጠየቁ አለመቅረታቸውን ለማረጋገጥ የሚወሰድ እንደሚሆን ግልጽ አድርገዋል። ኬሪ የሀገራቸው መንግስት ፍላጎት ዲፕሎማሲያዊና ፖለቲካዊ መፍትሄ ማግኘት እንደሆነ ጠይቀው ነገር ግን ይህ ሁኔታ እርምጃ ሳይወሰድበት የሚቀር መሆን የለበትም ብለዋል። ከመንግስታቸውም ደህንነት አኳያ ተመልክተውታል ጉዳዩን። ከኮንግረሳቸው የሚጠብቁት ውሳኔ አስኳሉ የሀገራችንንና የዓለምን ደህንነት አደጋ ላይ የሚጥሉት ክፉ መሣሪያዎች ከእንግዲህ በምስኪን ሕዝቦች ላይ እንዳይጣሉ የሚያረጋግጥ መሆን አለበት ብለዋል ኬሪ።